የዲደብሊው ዜና ጤና ይስጥልኝ አድማጮች፣ እንደምናመሻችው በቅድሚያም አርዕስተ ዜናዎቹን አሰማለሁ። በደቡብ ክልል የጉራጌ ዞን በኮማንድ ፖስት እንዲመራ መወሰኑን የደቡብ ክልል ሰላምና ጸጥታ ቢሮ አስታወቀ። በአማራ ክልል ከገቢያቸው ጋር ያልተመጣጠነ ሀብት አከማችተዋል የተባሉ ስድሳ የመንግስት ባለስልጣናትና ሰራተኞች ጉዳይ እንዲጣራ ለፖሊስ መላኩን የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን አስታወቀ። የሰው ነፍስ በማጥፋት ወንጀል በተከሰሱት በአቶ ዘመነ ካሴ ላይ አቃቤ ሕግ የመሰረተውን ክስ አሻሽሎ እንዲያቀርብ ዛሬ የባህር ዳርና አካባቢው ፍርድ ቤት ትእዛዝ ሰጠ። በሌላ በኩል ለአዛውንቱ ጋዜጠኛና ደራሲ ታዲዮ ስታንቱም አንድ ክስ ተነስቶና በአራት ክስ ጥፋተኛ ተብለው መከላከያ እንዲያቀርቡ ለፊታችን ማክሰኞ ህዳር 21 ቀን 2015 ዓ ም ተቀጥሯል። ዜናው በዝርዝር በአማራ ክልል ከገቢያቸው ጋር ያልተመጣጠነ ሀብት አከማይተዋል የተባሉ ስድሳ የመንግስት ባለስልጣናትና ሰራተኞች ጉዳይ እንዲጣራ ለፖሊስ መላኩን የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን አስታወቀ። ኮሚሽነሩ አቶ ሀብታሙ ሞገስ እንደተናገሩት በአማራ ክልል ከ2013 ዓ ም ጀምሮ እስከ ዛሬ በተደረገ የሀብት ምዝገባ ከ60 በላይ የመንግስት ሰራተኞችና ሹመኞች ከገቢያቸው በላይ ንብረት አስመዝግበዋል። በክልላችንም ይሁን በሀገራችን የመንግስት ሰራተኞችና የሕዝብ ተመራጮች እንዲሁም ተሿሚዎች ሀብታቸውን የማስመዝገብ ግዴታ ተጥሎባቸው እያስመዘገቡ ይገኛሉ። በየጊዜው የምንመዘግባለን እየተደረገ ያለው ምንድነው ያስመዘገቡት ሀብት ምን ያህል ከገቢያቸው ጋር ተመጣጣኝ ነው የሚለውን የማጣራትና የመመርመር ስራ ተሰርቶ እስካሁን ድረስ በክልላችን ወደ ስልሳ የሚጠጉ መንግስት ሰራተኞችና ተሿሚዎች ሀብታቸው ከገቢያቸው መጠን በላይ በመሆኑና የተመጣጠነ ባለመሆኑ ምርመራ እንዲጣራ ወደሚመለከተው አካል ያስተላለፍንበት ሁኔታ ነው ያለ በኮሚሽነሩ በሀብት ማስመዝገብ ሂደት አራት ቤቶች ያለው ሁለት አሽከርካሪዎች ያለው እንዲሁም የሌላቸውን ንብረት ወደፊት በስርቆት ገዛለሁ ብለው ያሰቡና ያስመዘገቡ የመንግስት ሰራተኞች በምዝገባ ወቅት እንደተገኙም አመልክተዋል። ሀብት ቀንሶ ማስመዝገብ፣ ያለ አግባብ መጨመርና የሌለ ሀብት ማስመዝገብ ሁሉም ወንጀል መሆናቸውን ኮሚሽነር ሀብታሙ ተናግረዋል። በደቡብ ክልል የጉራጌ ዞን በኮማንድ ፖስት እንዲመራ መወሰኑን የደቡብ ክልል ሰላምና ጸጥታ ቢሮ አስታወቀ። ዞኑን በኮማንድ ፖስት እንዲመራ ማድረግ ያስፈለገው አሁን ላይ በአካባቢው የተፈጠረውን የጸጥታ ችግር በመደበኛ አሰራር ለማስተዳደር ባለመቻሉ ነው ተብሏል። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ ዛሬ በሰጡት መግለጫ ኢ መደበኛ ሲሉ የጠሯቸው ቡድኖች የክልል አደረጃጀት ጥያቄን ሽፋን በማድረግ የአካባቢ የአካባቢውን ሰላምና ደህንነት አደጋ ላይ እየጣሉ ይገኛሉ። እነዚህ ቡድኖች ለግጭት የሚጋበዙ ቅስቀሳዎችን በማሰራጨት መንገድ በመዝጋት የንግድና የመንግስት እንቅስቃሴዎችን እያወቁ ይገኛሉ ሲሉ የቢሮ ኃላፊው ተናግረዋል። ይህን ህገ ወጥ እንቅስቃሴ መንግስታቸው በዝምታ እንደማያልፍ የገለጹት አቶ አለማየሁ የዞኑን ሰላምና የህዝቡን ደህንነት ለመጠበቅ ሲባል ከዛሬ አርብ ጀምሮ ዞኑ ከፌዴራል እና ከክልል የጸጥታ አካላት በመዋቀር ኮማንድ ፖስት የሚመራ ይሆናል ብለዋል። ዛሬ ከማምሻው ጀምሮ አካባቢውን የተደራጀ ኮማንድ ፖስት ይመራል። ይሄ የተደራጀ ኮማንድ ፖስት የፌዴራል ፖሊሲና ኦፕሬሽኑ ስራ የክልሉ ልዩ ኃይል በቅንጅት ሌሎችንም የጸጥታ አካላትን ይዞ በተደራጀ መንገድ አካባቢ ውስጥ እየተፈጠረ ያለውን የጸጥታ ችግር ያስተዳድራል። የጉራጌ ዞን ምክር ቤት ነሐሴ አምስት ቀን 2014 ዓ ም ባካሄደው አስቸኳይ ጉባኤ አምስት ዞኖችና አንድ ልዩ ወረዳን በማካተት የሚመሰረተው አዲስ ክልላዊ መንግስት አካል እንዲሆን የቀረበለትን ጥያቄ በአብላጫ ድምፅ ውድቅ ማድረጉ ይታወሳል። ውሳኔውን ተከትሎ የዞኑ አስተዳዳሪ ጨምሮ በርካታ አመራሮች ከኃላፊነታቸው ሲነሱ ከፊሎቹ ለእስር መዳረጋቸው የሚታወቅ ነው። ምክር ቤቱ ቀደም ሲል በክላስተር ላለመደራጀት ያሳለፈውን ውሳኔ መንግስት ዳግም ሊመክርበት ነው የሚሉ መረጃዎች መሰራጨታቸውን ተከትሎ በተለይ በወልቂጤ ከተማ ይህንን የሚቃወም በቤት ውስጥ የመቀመጥ አድማ ባለፈው አርብ መካሄዱ ይታወቃል። ከአድማው ጋር በተያያዘ በተለይ በዞኑ ርዕሰ ከተማ ወልቂጤ በመቶዎች የሚቆጠሩ ሰዎች በጅምላ መታሰራቸውን የከተማይቱ ነዋሪዎችና የታሳሪ ቤተሰቦች ትናንት ለዶቼ ቬለ ገልጸው ነበር። የክልሉ ሰላምና ፀጥታ ቢሮ ኃላፊ አቶ አለማየሁ ባውዲ በዛሬው መግለጫቸው ደግሞ የማህበረሰቡን እንቅስቃሴ በማወቅ የተጠረጠሩ ሰባ ሰዎች በጸጥታ አካላት በቁጥጥር ስር መዋላቸውን አረጋግጠዋል። የሰው ነፍስ በማጥፋት ወንጀል በተከሰሱት በአቶ ዘመነ ካሴ ላይ አቃቤ ሕግ የመሰረተውን ክስ አሻሽሎ እንዲያቀርብ የባህር ዳርና አካባቢው ፍርድ ቤት ትዕዛዝ ሰጠ። የባህር ዳር ከተማና አካባቢው ከፍተኛ ፍርድ ቤት ችሎት ለዛሬ ቀጠሮ ሰጥቶ የነበረው ተከሳሽ ያቀረቡትን የክስ መቃወሚያ መርምሮ ብይን ለመስጠት እንደነበር ለዶይቼ ቬለ የተናገሩት ጠበቃ በሙሉ ታደሰ ፍርድ ቤቱ መርምሮ አቃቤ ሕግ ክሱ ተሻሽሎ ለኅዳር 26 ቀን 2015 ዓ ም እንዲቀርብ ትዕዛዝ ሰጥቷል። ፍርድ ቤቱ ይሻሻላሉ ሲል ትዕዛዝ የሰጠባቸው ነጥቦች ጠበቃ ሙሉ ገልጸዋል። ፍርድ ቤቱ ይሻሻሉ ያላቸው ነጥቦች አንደኛው በዝርዝር ያልቀረበ በመሆኑና ወንጀል ጓም ሰላሳ ዘጠኝ አንድ መሰረት በሚቀርብበት አግባብ ክሱ ግልጽ ነው እንዲቀርብ፣ ሁለተኛ ሞተ የተባለው ሰው ወይም ሟች የተባለው ሰው በወቅቱ በቦታው ምን አይነት ማስከበር ስራ እየሰራ የነበረ ስለመሆኑ ይህም በግልጽ እንዲቀርብ በሚል ነው ትዕዛዝ የሰጠው። ክስ አቃቤ ይጋሻሽሎ እንዲቀርብ ትዕዛዝ የሰጠው። አቶ ዘመነ ካሴ መስከረም 11 ቀን 2015 ዓ ም በባህር ዳር ከተማ በቁጥጥር ስር መዋላቸው ይታወቃል። ይህ በእንዲህ እንዳለ በራስ ሚዲያ በሚባለው ብዙሀን መገናኛ ላይ በተለያዩ ቀናቶች የማህበረሰብን ክብር የሚነካ የጥላቻ ንግግሮች፣ የመከላከያ ሚስጥርና በአጠቃላይ የመከላከያን ስራዎች እንዲያናጉ በማድረግ እንዲሁም መንግስትን በኃይል ለመጣል ቀስቀሳ አድርገዋል በሚል አምስት ክሶች እስር ላይ የሚገኙ አዛውንቱ ጋዜጠኛና ደራሲ ፓርቲ ታዲዮስ ታንቱ ዛሬ በቀረቡበት የፍርድ ሂደት የመንግስትን ክብር ማዋረድና ማራከስ የሚል ክስ እንደተነሳላቸውና በአራቱ ክስ ጥፋተኛ ተብለው መከላከያ እንዲያቀርቡ ለፊታችን ማክሰኞ ህዳር 20 ቀን 2015 ዓ ም መቀጠራቸውን ጠበቃቸው አዲሱ ጌታነህ መናገራቸውን የዶቸ በለዋ ማህሌት ፋሲል ዘግባለች። በቤኒሻንጉል ጉሙዝ ክልል በበጋ መስኖ ስንዴ ለመሰብሰብ እና በክልሉ የሚስተዋለውን እጥረትና ገበያ ለማረጋጋት እቅድ መያዙን የክልሉ ግብርና ቢሮ አስታወቀ። የቤኒሻንጉል ጉሙዝ ክልል የግብርና ቢሮ ኃላፊ አቶ ባባከር ሃላ ሊፋ በመተከልና አሶሳ ዞን 11 ሺህ ሄክታር መሬት በስንዴ ለመሸፈን ዝግጅት እየተደረገ እንደሚገኝ ተናግረዋል። ይሁንና የማዳበሪያና ና ኬሚካል እጥረት እንዳለም አቶ አበባከር ጠቁመዋል። አጠቃላይ ስልሳ ትራክተር አሁን ለዚህ በጋ ስራ ያስገባል ነው። ሰላሳ ያህሉ ወደ አካባቢ ደርሰዋል። ሰላሳ ያህሉ ገና በመጫ ላይ ያለ። የሚጎሉ ነገሮች አሉ። በተለይ ኬሚካል ጥረት አለ። ዩሪያ በቂ ያቀረብን አይደለም። ጀነሬተሮቹ በቂ አይደሉም። በሙሉ አብዛኛው በጀነሬተር የሚለማ ስለሆነ ጀነሬተሮቹ ስቲል ተጨማሪ ያስፈልግናል። በመተከልና ሶሳ ዞን የሶስት መቶ ጄኔሬቶች ርክክብ መደረጉን የዘገብልን የሶሳ ወኪላችን ነጋሳ ደሳለኝ በያዝነው 2015 ዓ ም በክልሉ ስንዴን ለመጀመሪያ ጊዜ በበጋ መስኖ በብዛት ለማምረት ወደ ስራ እየተገባ መሆኑን አክሎ ገልጿል። አድማጮች፣ በመከታተል ላይ ያላችሁት ከዶች በለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። በዩጋንዳ ከመስከረም ወር ጀምሮ 55 ሰዎችን የገደለውን የኢቦላ ወረርሽኝ ለመቆጣጠር ሲባል ትምህርት ቤቶች ከመዝጊያ ቀጠሮ ቀን ሁለት ሳምንት ቀደም ብሎ መዘጋታቸው ተገለጸ። የዩጋንዳ ጤና ጥበቃ ሚኒስቴር እንዳስታወቀው እስካሁን ድረስ በሀገሪቱ 141 የኢቦላ በሽታ ታማሚዎች መኖራቸውን አረጋግጧል። ይሁንና የሀገሪቱ የጤና ጥበቃ ሚኒስትር ጄን ሩት ኤሲንግ እንደተናገሩት ዩጋንዳ የኢቦላ በሽተኛ ቁጥር እያሽቆለቆለ መምጣቱን እያየች ነው ነው ብለዋል። የሶማሊያ ደፈጣ ተዋጊ ቡድን አሸባብ በማካላዊ ሶማሊያ ጋል ጋዱድ በሚገኘው የጦር ሰፈር ላይ ጥቃት አደረሰ። ቡድኑ ቀይብ በተባለው መንደር የሚገኘውን ጦር ሰፈር ዛሬ ማለዳ አጥፍቶ ጠፊ ሁለት የመኪና ላይ ቦምቦች ጥቃት ማድረሱን የአካባቢው ባለስልጣናት እና የአሸባብ ምን ምንጮችን ጠቅሶ ሮይተርስ የዜና አገልግሎት ዘግቧል። በምዕራብ ዓለም የሚደገፈውን የሶማሊያ ማዕከላዊ መንግስት ለመጣል በደፈጣ የሚዋጋው አሸባብ ከጎርጎሮሳውያኑ 2006 ዓ.ም ጀምሮ በአስር ሺዎች የሚቆጠሩ ዜጎችን ገድሏል። በመጨረሻም ስፖርት ስድስተኛ ቀንውን በያዘው በዓለም ዋንጫ ግጥሚያ ዛሬ ከአዘጋጅ ሀገር ኳታር ጋር የገጠመችው አፍሪካዊቷ ሴኔጋል ኳታርን ሶስት ለአንድ በሆነ ውጤት አሸነፈች። ከዚህ ጨዋታ ቀደም ሲል ጥሩ ጨዋታን ያሳዩት ኢራን እና ዌልስ በኢራን ሁለት ለባዶ አሸናፊነት ተጠናቋል። ትናንት ምርጥ ብቃትን ያሳየው የጋና ብሔራዊ ቡድን ጠንካራ የተባለውን ፖርቱጋልን ገጥሞ ይዞ ግን ለሶስት ለሁለት በሆነ ውጤት ተሸንፏል። ለኳስ አፍቃሪ ጥሩ ምሽት ተበረከተለት የተባለለት የትናንት ምሽቱ የብራዚልና የሰርቢያ ግጥሚያ በብራዚል አሸናፊነት ሁለት ለባዶ ተጠናቋል። ሁለቱንም ግቦች ያስቆጠረውና ዘጠኝ ቁጥሩን ለብሶ ሲጫወት የነበረው የብራዚሉ ሪቻርሊሰን አንድሬ የኳስ ጥበብን ያነገሰበት የሀገሩን ባህላዊ ዳንስ ሳምባን ያሳየበት ጨዋታ ነበር ተብሎለታል። የብራዚሉ ተጫዋች ቻርሊልሰን ያገባት ጎል ከአሁኑ የካታሩ ያለም እግር ኳስ ግጥሚያ የምርጦች ሁሉ ምርጥ ጎል ነው ተብሏል። አሁን ጨዋታ ከጀመሩ አስራ ሁለት ደቂቃ የሆናቸው ኔዘርላንድና ኤኳዶር አንድ ለባዶ ኔደርላንድ እየመራ ነው። ቆየት ብሎ ዩናይትድ ስቴትስ ከእንግሊዝ ጋር ይገጥማሉ። ይህ ዶቸበለ ነው። ከዶቸበለ የምሽቱን የዓለም ዜና ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ በደቡብ ክልል የሩጉራጌ ዞን በኮማንድ ፖስት እንዲመራ መወሰኑን የደቡብ ክልል ሰላምና ፀጥታ ቢሮ አስታወቀ። በአማራ ክልል ከገቢያቸው ጋር ያልተመጣጠነ ሀብት አከማችተዋል የተባሉ ስድሳ የመንግስት ባለስልጣናትና ሰራተኞች ጉዳይ እንዲጠራ ለፖሊስ መላኩን የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን አስታወቀ። የሰው ነፍስ በማጥፋት ወንጀል በተከሰሱት በአቶ ዘመነ ካሴ ላይ አቃቤ ሕግ የመሰረተውን ክስ አሻሽሎ እንዲያቀርብ የባህር ዳርና አካባቢው ፍርድ ቤት ትእዛዝ ሰጠ። በሌላ በኩል ለአዛውንቱ ና ጋዜጠኛና ደራሲ ታዲዮስ ታንቱም አንድ ክስ ተነስቶ እና በአራት ክስ ጥፋተኛ ተብለው መከላከያ እንዲያቀርቡ ለፊታችን ማክሰኞ ኅዳር 20 ቀን ተቀጥረዋል። ዜናው አበቃ። ዜናውን አዜብ ታደሰ አሰማችን።